በቅርቡ ሐኪም ጋራ በሚባል አካባቢ መሬቱ የኛ ነው በሚል ከ60 በላይ በሚሆኑ መኖሪያ ቤቶች ላይ ከደረሰ ጥቃት ጀምሮ ዛሬም ድረስ ሕገ ወጥ በተባሉ አካላት ተወስደው ያልተመለሱ የግለሰቦች የጋራ መኖሪያ ቤቶችን ጨምሮ በርካታ የሕግ የበላይነትን የጣሱ ድርጊቶች በሚስተዋሉባት ሀረር የሚገኘው የክልሉ ፖሊስ ሰሞኑን ወደ ስልጠና ሊገባ መሆኑ ተገልጧል። በክልሉ ፖሊስ ኮሚሽን የወንጀል መከላከልና ትራፊክ ቁጥጥር ዘርፍ ኃላፊና ምክትል ኮሚሽነር እለታ በዳዳ መላው የክልሉ ፖሊስ እንዲሳተፍበት ስለተዘጋጀው የታድሶ ስልጠና አስፈላጊነት ለዲ ደብልዩ በስልክ ተከታዩም ብለዋል። የሪፎርሙ አስፈላጊነት ፖሊስ ወቅታዊና ዘመናዊ ከሆኑ ጋራ አብዴት ወደ ማየት ስላለበት የግድ የበጠና ክራ ኮርስ ሪፍሬሽመንት ኮርስ እንዲወስድ በተሰጠን በመንግስት በተሰጠን አቅጣጫ መሰረት እንዲሰለጥኑ ተወስነዋል። አስፈላጊ ቅድመ ዝግጅቶችንም በማድረግ ላይ ነው የምንገኘው። አስፈላጊነቱ ምንም አያጠያይቅም። አንድ ፖሊስ ፖሊስ ዘመናዊ መሆን አለበት። ፖሊስ ከወቅቱ ተጨባጭ ሚዛ ጋራ አብዴት መሆን አለበት። አሁን እየተደረገ ያለው ለውጥ ጋራ ተጣጥሞ ብቃቱ የስነ ልቦና ብቃት፣ የአላዊ ብቃት የእውቀትና የክህሎትና አጠቃላይ ሞራላዊና ስነ ምግባራዊ እንትኖች ሜሳፕ መውሰድ ስላለበት ስልጠና በየጊዜ ማሰጠቱ ተገቢነትና አስፈላጊነትም አለ። በሁለት ዙሮች ተከፍሎ ለአንድ ወር ወደሚቆይ ስልጠና የሚገባው የክልሉ ፖሊስ በማይኖርበት ጊዜ የክልሉን ሰላምና ጸጥታ የማስከበር ስራን በሚመለከት የመከላከያና የፌዴራል ፖሊስ ከኮሚሽኑ ጋር በጋራ እንደሚሰራ ምክትል ኮሚሽነሩ ተናግረዋል። ስራውን በተመለከተ የመከላከያ ኃይልም ሆነ የፌዴራል ፖሊስ እንደ አግባቢነቱና እንደ ተገቢነቱ ድጋፍ ይሰጡናል። ለምሳሌ መከላከያ ቁልፍ ቁልፍ የሆኑ ተቋማትን ጥበቃ ይጠብቁልናል፣ በዚህ እገዛ ያደርጉልናል። ፌዴራል ፖሊስ ደግሞ ፖሊስ የሚሰራቸውን ስራዎችንና ከኛ ጋራ በማተባበር ማለት ነው። በዋናነት እየመራ ያለው የፖሊስ ኮሚሽነሩ ነው። በዋናነት ስራውን የሚመራ የፖሊስ ኮሚሽነሩ ነው። ኮሚሽነሮች በየዙር ማለት ነው ስልጠና ሂደቱን ውጤታ ስኬታማነትና ጥራት ለመከታተል ስንል ራሳችንም ደግሞ የአቅም ግንባታ ለማግኘት ስንል በየዙሩ ከሚገቡ አባሎች ጋር እንገባለን። የሚቀረው ኮሚሽነር ግን የጸጥታውን ስራ ብለው ብሎ የፍርድ ቤት ትዛዞች እንዲፈጸሙ ራስኮ ስራ የምርመራው ሂደት እንዳይስተጓጎል ቀርቶ የማስተማመር ስራ ይሰራሉ ማለት ነው። የክልሉን ፖሊስ ሪፎርም ለማድረግ በመንግስት ታምኖበት ወደ ተዘጋጀው ወደዚህ ስልጠና የክልሉን ፖሊስ ኃይል ለማስገባት ዝግጅት እየተጠናቀቀ ባለበት በዚህ ወቅት አንዳንድ አባላት ወደ ስልጠናው ለመሄድ ፍቃደኛ አይደሉም ስራ ለመልቀቅ እየጠየቁ ስለ መኖራቸው የደረሰንን መረጃ በሚመለከት ለምክትል ኮሚሽነር ጥያቄ አቅርበናል። እኔ ስራ ለመልቀቅ ያስገባ ፖሊሲንም አላየው። መሳሪያ አልፈታም ብሎ ያስቸገረ ፖሊሲም አላየው። ፖሊሶች ትጥቃቸውን እያስረከቡ ለስልጠና ራሳቸውን እያዘጋጁ ነው ያሉት። አንዳንድ ጊዜ የተሳሳሳይ መረጃዎች በተሳሳተ መንገድ ይተላለፋሉ። የእናንተ ይሄንን ነገር ቼክ ለማድረግ ማረጋገጣቸውም በጣም ጥሩ ነገር ነው። እስከዚህ ድረስ እኔ መልቀቂያ ያቀረበም የለም አንድም ብሎ እያስቸገረን ፖሊስም የለም። አሁን የምትለው ነገር አልደረሰኝም። ይሄዳሉ አይሄዱም፣ ቀኑ ተቆርጠዋል፣ ሊስቶች ወጥተዋል። እዛን ቀን ነው የምናየው እንጂ አስቀድሜ ማውራት አንችልም። ፕሪዲክት ማድረግ አይቻልም። ወቅቱ አልደረሰን የቀረ ፖሊስ የለም። ፖሊስ በአሁኑ ሰዓት ራሱን እያዘጋጀ ነው ስልጠና በእርግጥ በክልሉ የሚታዩ የሕግ ጥሰቶችን መከላከልና የሕግ የበላይነትን በማስከበር ስራ ቀዳሚ ኃላፊነት ያለበት ፖሊስ ከዚህ ተሃድሶ መልስ ለችግሩ መፍትሄ ስለማምጣቱ ምላሹ ቀጣዩ ጊዜ ላይ የሚተው ነው። ነዋሪው ግን ያጣውን ሰላማዊ ኑሮና ያለ ስጋት መውጣት መግባትን ዛሬም ይናፍቃል። ለዲደብሊው ዘገባ መሳይ ተክሉ ድሬዳዋ።